SBS Radio. ከSBS Radio ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ታዬ ደንዳ፣ የኦሮሞ ዲሞክራሲያዊ ፓርቲ አዲፓ፣ የህዝብ አስተያየትና ፐብሊሲቲ ዲፓርትመንት ዳይሬክተር። እንደሚታወቀው የሁኑ ኦዲፓ ቀደም ሲል በኦህዴድ ነው የሚታወቀው። ከኦህዴድ ወደ ኦዲፓ ለመሻገር መነሻ የሆነው ምንድን ነው? ወደ ፓርቲነት መለወጡስ ለድርጅቱ የሚያስገኛቸው ፋይዳዎች ምንድን ናቸው? በጣም አመሰግናለሁ። መጀመሪያ መነሻ ላይ የፓርቲው ስም በኦሮምኛም በአማርኛም በእንግሊዝኛም አንድ እንዲሆን ግልጽ ሆኖ እንዲታይ ለሁሉም ብለን ኦዲፒ ነው የምንለው በአማርኛም ሲሆን ነፃ ረቃል ስንጠራ ያ እንዲያዝ ይፈልጋለው። ወደ ኦዲፒ ወደ ፓርቲነት ለመለወጥ ያበቃን ሁለት ዋና ዋና ነገሮች አሉ። በአንድ በኩል ከዚህ በፊት ከለውጡ በፊት የነበሩ ሁኔታዎች አሉ። ከለውጡ በፊት በተለያየ ጊዜ ችግሮች ሲከሰቱ ነበረ ከነበረው ኦህዴድ ጋር የተያያዙ ከተፈጠሩ ችግሮች ጋር ተያይዞ የነበረው ስም አሁን ባለንበት ሁኔታ ወደፊት ሊወስድ አይችልም። ከለውጡም ጋር የሚሄድ አይደለም እና ራሱ ፓርቲውም ጥልቅ ታድሶ ገብቶ ራሱን አድሶ ለውጡን ከመራ በኋላ በነበረው ስም በዛ መቀጠሉ ካለው ተጽዕኖ ጋር ተያይዞ መቀየር አለበት የሚል ጉባኤው ተወያይቶበታል። ሌላው ደግሞ ከመጀመሪያውም ሲጀምር ፓርቲና ድርጅት ይለያያል። ድርጅት ማለት ለአንድ የሆነ ስፔሲፊክ ጉዳይ የተቋቋመ ንጂ አይነት ነው እና ፓርቲን በዛ ልክ መጥራት አግባብ አይደለም። ፓርቲ የሀሳብ ማመንጫ የአይዲዮሎጂ፣ የራዕይ፣ የዛሬ ብቻ ሳይሆን የወደፊት አንድ ጉዳይ ብቻ ሳይሆን ብዙ ጉዳዮችን የሚዳስስ አጀንዳዎችን የሚያመነጭ እንደመሆኑ ከድርጅት ወደ ፓርቲ መለወጥ አስፈላጊ ነው ተብሎ በዚህ ሁኔታ ነው ወደዚህ የተመጣው ማለት ነው። ጥልቅ ግምገማና መዋቅር ማስተካከያ ከለውጡ ሂደት ጋር አብሮ እኩል እንዲራመድ ለማድረግ ሞክሯል ብለዋል ወይም ርምጃዎች ተወስደዋል። ጥልቅ ግምገማና የመዋቅር ማስተካከያ ሲባል ምንድን ነው? ባለፉት አስራ አራት ወራት ውስጥ ኦዲፒ ምን አይነት እርምጃዎችን አከናውኗል? በፓርቲ ውስጥ በፓርቲ ውስጥ በርካታ ተግባራት ተከናውኗል። ትልቁና ዋነኛው አመራሩን መቀየር ነው። እንደሚታወቀው በጣም ነባር አመራሮችን በርካታዎችን በባለፈው ጉባኤያችን በክብር ሸኝተናቸዋል። ወደ ማዕከላዊ ኮሚቴ እየመጣው ከሰማንያ ፐርሰንት በላይ አዲስ ኃይል ወጣት፣ ምሁር ሆኖ እንዲዋቀር ተደርጓል። ያ ብቻ ሳይሆን አሁን በባለፈው አመት ጀምሮ ከመስከረም ጀምሮ እስከ ዛሬ የተለያዩ ስልጠናዎችን በተለያየ ደረጃ ስንሰጥ ነበረ። አሁን ደግሞ አንድ ወጥ የሆነ በኢኮኖሚ ጉዳይ፣ በፖለቲካ ጉዳይ፣ በማህበራዊ ጉዳይ ጠለቅ ያሉ እውቀት የሚያስጨብጡ አስራ አምስት ቀን የሚሰጥ ለአስራ አራት ሺህ የሚሆኑ መካከለኛና ከፍተኛ አመራሮች በትላልቅ ምሁራን ስልጠና ተሰጥቷል። ከዛ ባሻገር ደግሞ አዳዲስ አመራሮች ወደ መዋቅሩ እንዲገቡ ተደርጓል። በተለይ የታችኛው አመራር በአብዛኛው ወጣት የሆነበት በከፍተኛ አመራር ውስጥ ሴቶች ተሳትፎ፣ የወጣት ተሳትፎ ጉልህ ሆኖ የታየበት እና ከሁሉም በላይ ደግሞ አመለካከት የተቀየረበት ከዚህ በፊት የነበረው የአድርባይነት፣ ግለኝነት እነዚህ ነገር ተቀይረው ሁሉም ስራችን ሕዝብ ተጠቃሚነት ጋር ተያይዞ መመዘን እንዳለበት ይሄ ጥልቅ ሆኖ ከላይ እስከታች እንዲያዝ በርካታና ጠንካራ ስራዎችን ስንሰራ ነበር ማለት ነው። በተለይም በኦህዲድ ውስጥ በነበሩበት ወቅት ድርጅታዊ ነጻነትን አስመልክቶ የተሟላ ነጻነት እንዲኖረው በርካታ የጎሉ ድምፆችን ከሚያሰሙ ግለሰቦች ውስጥ አንዱ እርስዎ እንደሆኑ ይነገራል። ከቀድሞው ኦህዲድ እና በአሁኑ ኦዲፒ መካከል ድርጅታዊ ነጻነትን አስመልክቶ ምን አይነት ልዩነቶች አሉ? ነጻነት የለም ሲባል ምን ማለት ነበር? በኦህዲድ ውስጥ በእርግጥ ይሄ የኦህድድ ስፔሲፊክ ጥያቄ አይደለም። ነጻነት በአጠቃላይ በሀገሪቱም ምን ያህል ስፔሱ ሰፊና ጠባብ እንደነበረ የሚታወቅ ነው። ነጻነት ለሁሉም ብርቅ ነበር ማለት ነው ለሁሉ። እና ኦዲፒ ደግሞ ያው የያነው ኦህድድ ነፃ አልነበረም እንደ ድርጅትም። እንደ ድርጅት ነጻ አለመሆን ብቻ ሳይሆን ውስጣዊ እዛ በድርጅቱ ውስጥ የነበሩ ግለሰቦች በነጻነት የመናገር የመሰላቸውን ሀሳብ የማራመድ ያልመሰላቸውን የመቃወም በዛ ደረጃ ነፃነት አልነበረም ይሄ መስተካከል እንዳለበት እና የሀሳብ የበላይነት ለሀሳብ ነጻነት መኖር እንዳለበት ተጠያቂነታችንም ለማንም ሳይሆን ለህዝባችን ነው ቤታችን ህዝባችን ነው ተብሎ በለውጡ ጊዜ ክቡር ፕሬዚዳንት ለማ መመሪያና አቅጣጫ ባስቀመጡበት ከላይ እስከታች ሁሉም ያ መሪ ሆኖ መመሪያ ሆኖ የፓርቲ አባላችን እና አመራራችን በሙሉ በዛ ደረጃ እንዲመራ ነው። አሁን ከላይ እስከታች ሁሉም የሚፈራው ነገር ካለ ያ ህግና የራሱን ህሊና ብቻ ነው። ህግ መጣፍ የለበትም። በህሊና የሚያምነውን ሀሳብ ማራመት ይችላል። በዚህ ደረጃ አሁን የተሟላ ነጻነት ከዳር እስከ ዳር በድርጅቱ ውስጥ ከድርጅቱም ውጭ ያው በኢትዮጵያም የሚንጸባረቀው የነጻነት መንፈስ መነሻውም እዚህ ነው ብለን እናምናለን። አሁን እንደ ሀገርም እንደ ድርጅትም በጣም ያንጸባረቀ ነፃነት አለ ለማለት ነው። አሁን የለውጡ ሂደት ወደ አስራ አራተኛ ወራትን አስቆጥሯል። ከአንድ ዓመት በላይ ጊዜ ሆኖታል። በዚህ ሽግግር ውስጥ አንዱም የለውጡን ትሩፋት ከተቋደሱት ውስጥ አንዱ እርስዎ ሆኖት በአስቸኳይ ጊዜ አዋጁ ወቅት በኮማንድ ፖስት አስረው ነበር። በተለይ በለውጡ ሂደት ውስጥ የኦሮሞ ዴሞክራሲያዊ ፓርቲ ወይም ዝ በወቅቱ በኦህዴድ አንደኛው አንቀሳቃሽ ሞተር ነበር ከብአዴን ጋር በመሆን የሌሎች ድርጅቶችም አስተዋጽኦ በርግጥ እዛ ውስጥ አለ። በጉልህነት ሁለቱ ድርጅቶች የነበሩ ገፊዎቹ እና በተለይ የኦህዴድ በወቅቱ አስተዋጽኦዎቹ እንደምን ይገለጣሉ? ለውጡ እንዲመጣ የፈለገው ከምን አኳያ ነው? ለውጥ ሲባልስ ምን አይነት ለውጥ በኢትዮጵያ እናሰፍናለን ከሚል አኳያ ነበር የለውጡን እንቅስቃሴ በተለይም የአሁኑ የወቅቱ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የቀድሞው የኦሮሚያ ክልል ፕሬዚዳንት እና የድርጅቱ ሊቀመንበር ያሁኑ የመከላከያ ሚኒስትር አቶ ለማ መገርሳ ይዘዋቸው የተነሱት አጀንዳዎች ምን ነበሩ? መጀመሪያ የዚችን ሀገር ችግር ዲፋይን ማድረግ ነበረ። ኢትዮጵያ በርካታ ችግሮች ነበሩባት። ድህነት አለ። እንደገና ማህበራዊ ቀውሶች አሉ አለመግባባቶች አሉ። ወደኋላ ያንሸራተተ ወደ ኋላ ብቻ የሚመለከት የፖለቲካ ትሪክት አለ። በታሪክ ጉዳዮች ላይ አለመግባባት አለ። በርካታ ችግር ቁጥርን ማምጣት እንችላለን። ብዙ ናቸው። ግን ለዚህ ሁሉ ችግር መነሻው ምንድን ነው የሚለውን ማስቀመጥ የመጀመሪያው ነበረ። ያ የዲሞክራሲ ት እጦት ነው። ዲሞክራሲ ከመጣ ሀሳቦች በገበያ ከቀረቡ በጣም የተሻሉ የዚችን ሀገር ችግር ሊፈቱ የሚችሉ ምሁራን አሉ። የፖለቲካ ፓርቲዎችም በዛ ደረጃ ተሳትፈው ለዚች ሀገር ብልጽግና፣ እድገት፣ ሰላም ብዙ ነገር ማበርከት ይችላሉ የሚል ነገር ነው የነበረው። ስለዚህ መጀመሪያ ነጻነት መስፈን አለበት። ነጻነት መስፈን ካለበት ደግሞ መጀመሪያ አለበት ከራሱ ከኢህአዴግ ውስጥ ነው። እዛ ኢህአዴግ ውስጥ የሀሳብ በነጻነት መንሸራሸር፣ በክርክር በሀሳብ ታግሎ የማሸነፍ ሜዳው እዛ መስፋት አለበት ተብሎ ትግል ተደርጓል። ቅድም በማነሳው መጠን የአድም ጓዶችም የአሁን ኦዲፒ ጓዶችም አንድ ላይ ያ ብቻም ሳይሆን ከሌሎችም ሀሳብ ያላቸው ሰዎች ተሳትፎ ትግል ተደርጎ የአስራ ሰባት ቀን ስብሰባው በጣም ወሳኝ ወቅት ነበረ። በዛ አስራ ሰባት ቀን ስብሰባ ላይ በጣም ወሳኝ ወሳኝ ጉዳዮችን ወሳኝ ወሳኝ ውሳኔዎችን አስተላልፏል። የዚች ሀገር ችግርም በጥልቀትም በወርድም በስፋትም እንዲታይ እንዲገመገም ተደርጓል። ያ ትግል ወደፊት እንዲሄድ ሁሉም ኢህአዴግ በምክር ቤት አባላት እዛም ውጭ ያሉት ያንን በማመን በዚህች ሀገር ለውጥ መምጣት አለበት፣ አካሄዳችን የሰራ ነው። ስራ በጣም ብዙ መልካም ነገሮች አሉ፣ ግን በዛው ልክ ደግሞ የተሰሩ ስህተቶች በጣም የሚያሳፍሩ አሉ። ይሄንን መቀየር አለብን ተብሎ ስምምነት ላይ ተደርሶ በዛ ደረጃ ነው የተመጣው። ለውጡም ያው ህብረተሰቡ ውጪ ላይ ለመቋመቱ በአማራን ክልል በኦሮሚያን ክልል ከዚያም ውጪ ባሉ ክልሎች ደቡብም በርካታ ክልሎች ወጣቶች የነበረው ሁኔታ ስርአት አልተመቸንም በሚል ተቃውሞ ሲያደርጉ ነበረ እና ለዚህ ፍላጎት ለዚህ ጥያቄ የሚመጥን ማሻሻያ ማድረግ አለብን ተብሏል እና ያ አመራር በብስለት ይሄ ወደ ሪፎርም መሄድ አለብን ሀገራችን ሳትበተን በፊት ከዚህ በላይ ቀውስ ሳንገባ በፊት ቶሎ ወስነን ሪፎርም አድርገን ሀገራችንን ማዳን አለብን። ማዳን ብቻ ደግሞ ሳይሆን እቺ ሀገር የበለጸገች ነጻነቷ ክቡሯ፣ ከፍ ያለ እና ህዝቦቿ በነፃነት በደስታ የሚኖሩበት ሀገር ማድረግ እንችላለን። ለዛ የሚያበቃ የሰው ኃይልም የተፈጥሮ ሀብትም አለን። በዛ መዝመር መሄድ አለብን። ከዛ ባሻገር ደግሞ በዚህ የሀገር ውስጥ በመጣንበት መንገድ ላይ የሰራናቸው ስህተቶች፣ አንዱ ሌላውን የበደለበት በጣም በርካታ መታረም ያለባቸው ነገሮች አሉ። ለዛ ደግሞ ሰላም ያስፈልገናል፣ ይቅርታ ያስፈልገናል እና ፍቅር ያስፈልገናል። ለሀገራችን ማሰብ አለብን፣ እርስ በርሳችንም መተሳሰብ አለብን በሚል ይሄ የመደመር እሳቤው ከለውጡ በኋላ መጣ። በዛ መስመር እየተመራ በርካታ ስራዎች አለምንም ያስደመሙ ኢትዮጵያውያኖችንም በጣም ያስደሰተ እርምጃዎች ሲወሰዱ ነበረ። ያ ሁሉም የሚያውቅ ነው ለማለት ነው። ቅርቡ ከጠቅላይ ሚኒስትሩ አንደበትም እንደተደመጠው ኢህአዴግ ከግንባር ወደ ርዕዮተ ዓለምን መሰረቱ ወዳደረገ አገር አቀፍ ፓርቲነት በቅርቡ ይለወጣል፣ ጥናቶችም እየተካሄዱ ነው ብለው በእርግጥ በአደባባይ ተናግረዋል። ንም የሚመለከታቸው የኢህአዴግ ከፍተኛ አመራር አባላት እንደዚሁ በእኛ ፕሮግራም ቀርበው ያንኑ ገልጠውልናል። ከዚህ ከግንባር ወደ ርዕዮተ ዓለምን መሰረቱ በላደረገ ሀገር አቀፋዊ ፓርቲነት መለወጥ ለግንባሩ የወደፊት ህልውና ምን የሚያስገኛቸው ፋይዳዎች አሉ? በሀገር አቀፍ ደረጃስ የኢትዮጵያን ፖለቲካ በተለይም ብሔር ተኮር ከሆነው ፖለቲካ ወደ ሀገር አቀፍና ርዕዮተ ዓለም ላይ ወደ ተመሰረተ ፖለቲካ የማሻገሩ ፋይዳ ምን ይሆናል? ምን አይነት ጉልህ አስተዋጽኦች ወይም ተጽዕኖዎች ይኖሮታል? ይላሉ የኢህአዴግ ከግንባር ወደ አገር አቀፍ ፓርቲነት መሻገር ይሄ በጣም ጥሩ ጥያቄ ነው። አንደኛ ነገር ይሄ ኢህአዴግ ከግንባር ወደ አንድ ወጥ ፓርቲ መለወጥ አለበት፣ ቢለወጥ ይሻላል፣ ያ ነው ጥሩ የሚሆነው ተብሎ ተደርጎ ወደ ተግባር እንዲቀየር የተጀመረው አሁን አይደለም። በጣም የቆየ ነው፣ ግን በሆነ ምክንያት የዘገየ ነው። ጠቅላይ ሚኒስትር መለስም በነበሩበት እንደዚህ አይነት ሀሳብ ተነስቶ ነበረ። ዞሮ ዞሮ ግን የፖለቲካ ፓርቲ ስንሆን በሆነ አይደንቲቲ ላይ የተመስተን በዛ መሄድ አዋጭነቱ ምን ያህል ነው? ቅድም በአነሳው ል ፓርቲነት ማለት የምናምንበት ሀሳብ ሀገርን ያሻግራል፣ ሰላምን ያሰፍናል፣ ብልጽግናን ያመጣል። ይሄ ችግር በዚህ ደረጃ ተለክቶ በዚህ ይፈታል። ከገበያ ጋር ከኢኮኖሚ ጋር ከማህበራዊ ሁኔታዎች ጋር አስተሳሰቦች ግልጽ የሆኑ የጠሩ ራዕዮች መቀረጽ አለባቸው። በዛ ደረጃ ከሆነ ኢህአዴግ ከሁሉም የግንባሩ አባላት ሁሉም የሚያምኑት አንድ አይነት ከሆነ ለገበሬ የምንከራከር ከሆነ ለኦሮሚያ ገበሬ ለመከራከር ኦሮሞ መሆን አያስፈልግም ለሰራተኛ የምንከራከር ከሆነ ለመብቱ ለመምህራን የምንከራከር ከሆነ ለመብቱ በዛ ደረጃ በሀሳቡ ዙሪያ ብንከራከር በዛ ብንቆም በአንድ በኩል ብሔረተኝነት ጽንፍ ይዞ ለሀገር አደጋ በሚሆንበት አቅጣጫ አይሄድም ኦፍኮርስ፣ በሀገራችን ልዩነቶች አሉ። የብሔር ልዩነት አለ፣ የቋንቋ ልዩነት አለ፣ የሃይማኖት ልዩነት አለ። እነዚህን ልዩነቶች ማክበር ይኖርብናል። ብሔር ብሔረሰቦች በነፃነት ራሳቸውን እያስተዳደሩ መቀጠላቸው ይሄ የሚያከራከር አይደለም። ግን ደግሞ ፖለቲካችን ጫፍ ይዞ በብሔር ላይ ያተኮረ ከሆነ ምናልባትም የሀሳብ ድህነት እንዳይኖረው ወደ ጨመንተኝነት እንዳያመራም ስጋት ስለሚኖር لها جرّان بالنّت، لحساب اللي لنا، تليك استوى ينوره اليميل نلصتنا ويا ጠቅላይ ሚኒስትር አብይ አህመድ የኦዲፒ ሊቀመንበር ናቸው። እንደዚሁም የሪፐብሊኮ ጠቅላይ ሚኒስትር ናቸው የኢፌዴሪ። በአሁኑ ወቅት በተለይ ከራሳቸው ፓርቲ ምን አይነት ድጋፎች አሏቸው? ያለፉትን የአስራ አራት ወራት የለውጥ ሽግግር ሂደት በክልል ደረጃ በኦሮሚያ አካባቢ ምን የተገኙ ፋይዳዎች አሉ? በሳቸው አመራር በአገር አቀፍ ደረጃስ? የፓርቲያችሁ ግምገማ የሚያሳየው ምንድን ነው? በኦዲፒ በኩል ለጠቅላይ ሚኒስትሩ ለሚያካሂዷቸው አጀንዳዎች ምን ያህል ሙሉ ድጋፍ አለ? በፓርቲ ውስጥ ሙሉ ድጋፍ የላቸውም ተቃራኒ ኃይሎችም አሉ ጽንፍ የያዙ የሚሉ አባባሎች ስላሉ ይህ ይሄ ከእውነት የራቀ ነው። ሁሉም የፓርቲ አባል፣ ሁሉም አመራር ከላይ ከታች በሳቸው መሪነት የሚመጡ አጀንዳዎችን ቀን ከሌሊት እየሰራ እየተገበረ ነው። ይሄ ሆን ተብሎ በዛ አካባቢ ችግር አለ የሚል ለማስመሰል ካልሆነ በስተቀር ምንም አይነት በፓርቲውስ ከፓርቲሞች ያሉት የሕብረተሰብ ክፍሎች ደጋፊዎቻችን እጅግ በጣም ብዙ ናቸው። የሚያነሷቸው ሀሳቦች አይደለም ለኛ በዓለም አቀፍ ደረጃም ተቀባይነት ያላቸው ሊያስኬዱ የሚችሉ ችግሮችን የሚፈቱ ስራዎች ናቸው። ለምሳሌ አሁን በ ኢትዮጵያና በኤርትራ መካከል የነበረውን የሀያ አመት የጦርነት ድባብ እሱን በአጭር ጊዜ ውስጥ ማስወገድ መቻል እሱን ብቻ ማየት ይቻላል። ከዳር እስከ ዳር ነው ድጋፍ የተገኘው። ያ ብቻም ደግሞ ሳይሆን አሁን የመጣው የፖለቲካ ምህዳር ስፋቱ፣ ሚዲያዎች በነፃነት ነው የሚንቀሳቀሱት። የማን ነሳብ ይሻላል የማን ነሳብ አይሻልም የቱ ያሻግራል የቱ ነው ችግር ያለበት የሚለውን ህብረተሰቡ ከላይ እስከታች በገበያው ላይ ያለውን ሀሳብ አይቶ የተሻለውን መምረጥ መግዛት ይችላል። ይሄ ሆኖ አያውቅም። በዚህ ደረጃ የኢትዮጵያ ህዝብም በመጣው ነጻነት ደስተኛ ነው። ግን ይሄ የማይመቻቸው ሀሳባችን በገበያ ላይ ቢቀርብ አሸናፊ አይሆንም፣ ተወዳዳሪ አይደለም ብሎ የሚያስቡ በአንድ በኩል አንዳንድ ጸረ ሰላም ተግባሮችን ህዝብ እንዲፈናቀል እንዲጋጭ፣ በሃይማኖት በብሄር እነዚህ እነዚህን የሚያደርጉ የተደረጉ ትንንሽ ጉድለቶችንም እነዛኔም ደግሞ ከሚገባው በላይ በማራገብ ሀገር እንደሌለች አድርገው መሳል፣ እንደዚህ እንደዚህ አይነት ነገር የሚሰሩ አሉ። ከሁሉም አካባቢ እንደዚህ አይነት ጥቂቶች አሉ እንጂ ጠቅላላው ማህበረሰብ በጣም ሰፊ በጣም ትልቅ ድጋፍ ነው ያለው። በተለይ ደግሞ ከፓርቲያችን ከቤዙ ከማህበረሰቡም በጣም ሰፊ ትልቅ ድጋፍ ነው ያለው። የተባለው ይሄ ችግር አለ እዛ አካባቢ የሚባለው ይሄ ውሸት ነው ለማለት ነው። በቅርቡ በአማራ ክልል መራር ችላታቸው አልፏል። በፖለቲካዊ ጥቃቶች ወይም ግድያዎች ተፈጽመዋል። በሁለቱም ወገን እንደዚሁ በሌላውም ወገን ያሉት የዛው የፓርቲው አባላት ናቸው። በወንድማማቾች መካከል ሕይወት ጠፍቷል። ያ በኦዲፒ በኩል እንደምን ነው የታየው? በእናንተ ውስጥስ የዚህ አይነት ችግሮች ወደፊት እንዳይገጥም ምን ትምህርቶችን ወስዳችኋል? ከአማራ ዴሞክራሲ ብሔራዊ ፓርቲ በተለይ በዛ ክልል ውስጥ ከደረሰው አኳያ በደረሰው አደጋ ላይስ የፓርቲው አተያይ ምንድን ነው? እጅግ በጣም የሚያሳዝን ጉዳይ መሆኑን ነው። በእኛ በኩል እንደ ፓርቲም በዛ ቦታ ላይም ተገኝተናል። የሚያሳዝነው እንደኛ አሁን ያለንበት ሁኔታ የፖለቲካ ምህዳር ሰፍቶ ሁሉም ሰው የሚመስለውን የፈለገውን ራዕዩን ፖሊሲውን፣ ስትራቴጂውን አቅርቦ ሕብረተሰቡን አሳምኖ ስልጣን መያዝ የሚችልበት በፓርቲዎችም መካከል በአንድ ፓርቲ ውስጥ ሁሉም በጉዳዮች ላይ የተለየ ሀሳብን መያዝ እንደሚችል ተከራክሮ ማሳመንም እንደሚችል ይህ ሁሉ በተረጋገጠበት፣ በጉልበት ፖለቲካችንን ከዚህ በፊት ወደ ነበረው አዙሪት በጉልበት ወደ ማሰብ መሄዱ ይሄ እጅግ በጣም የሚያሳዝን ነው። በለውጡ ላይም የተቃጣ ትልቅ ጥፋት ትልቅ አደጋ ብለን ነው የምናስበው። ይሄ አንድ ነገር ነው። በሌላ በኩል ደግሞ እነዛ ያጣናቸው ወገኖች አሁን ለመጣው ለውጥ ራሳቸውን አሳልፎ በመስጠት ቤተሰባቸውን አሳልፎ በመስጠት ህይወታቸውን አሳልፎ በመስጠት የታገሉ ያታገሉ፣ ለውጡም እንዲመጣ ትልቅ አስተዋጽኦ ያደረጉ አሁንም ደግሞ ወደፊት ኢትዮጵያ ዴሞክራሲዋ መሬት የረገጠ የበለጸገ እንዲሆን ልማቷን በሁሉም ዘርፍ ወደፊት እንዲሄድ ትልቅ ራእይ ያላቸው ጓዶች ናቸው። እነዚህን ማጣታችን እጅግ ነው የሚያሳዝንን። በዚህ ደረጃ ሀዘናችንን እንገልጻለን ማለት ነው። በዛ ጉዳይ ግን ጉዳዩን ቀለል አድርገን የምናየው አይደለም። አሁንም ፖለቲካችን ተመዘመን ወደ ነበረው የመሄድ ዝማሚያዎች የሚታዩበት ነው ይሄ ባስተሳሰብም እንደገና ደግሞ መንግስት በሚወስዳቸው ሌሎች እርምጃዎችም የተስተካከለ መሄድ አለበት ነው የምንለው። በእኛ በኩል ይሄ እዛ ከመጀመሩ በፊት እኛ ጋር ነው የጀመረው። ባይዘወይ እና ይሄ ከውጭ የመጡ አንዳንድ ቡድኖች መጥተው እዚህ ያለውን ሁኔታ ካዩ በኋላ በሶስት ወር ውስጥ መንግስት አጠቃላይ እንገለብጣለን ብሎ በዛ ደረጃ አዋጅም ያወጡበት ሁኔታ ነበረ። ሰ በእኛ አካባቢ ለውጡን እንዳይደናቀፍ ከእንቅፋት ለመጠበቅ ቶሎ ቶሎ የወሰናቸው እርምጃዎች ሕብረተሰቡንም የማንቃት ራሳችንንም አመራሮች የማደራጀት የማብቃት እና ሁኔታዎችንም በአንክሮ እንዲከታተሉ አቅጣጫ ከመስጠት አንጻር ቶሎ የወሰናቸው እርምጃዎች አሉ። ወደፊትም እንደዚህ አይነት ይሆናል ብለን አንጠብቅም። ግን ደግሞ አሁንም መደረግ ያለባቸው መሰራት ያለባቸው ስራዎች በመዋቅሩም በህብረተሰቡም አካባቢ እንሰራለን ማለት ነው። ግን እኛም ያጣናቸው አመራሮች በጣም በርካታዎች ናቸው። በተለይ በምዕራቡ የኦሮሚያ አካባቢ በጣም በርካታ ከሰላሳ አምስት የወረዳ ዞን አመራሮች ከሰላሳ አምስት ከሰላሳ ስድስት በላይ የሆኑ አመራሮችን በዚሁ በጠመንጃ አምላኪ የፖለቲካ መንፈስ እኛ ማተናል። ዞሮ ዞሮ ግን ወደዚህ ደረጃ አላደገም። አሁን እኛ ክልል ብዙ ነገሮች ተስተካክሎ ሰላም ሰፍኗል ማለት ነው። በሁለቱ እህት ድርጅቶች በተለይም የለውጥ አጋሮች ሆነው ባለፉት አስራ አራት ወራት ውስጥ እጅ ለእጅ ትከሻ ለትከሻ ተደጋግፈው እንደሚሄዱ ይነገራል። የኦዲፒ እና በአዲፓ በኩል የአማራ ዲሞክራሲያዊ ፓርቲ በአሁኑ ወቅት ያላቸው ግንኙነቶች እንደተለወጡ እና በሁለቱ ፓርቲዎች መካከል መሸካከር እንዳለ ይነገራል። ይህ በድርጅቶቹ መካከል ያሉት ፖለቲካዊ አንድነት ምን ይመስላል? በሁለቱ ድርጅቶች እንደምን ተደጋግፈው እየሄዱ ነው? የለውጡን ከዳር ለማድረስ በተለያየ ሁኔታ አንዳንድ የሚከሰቱ በግለሰብ ደረጃ ችግሮች ይኖራሉ። ከዚህ በፊትም ነበሩ፣ ወደፊትም ሊኖሩ ይችላሉ። ግን ፓርቲዎቹ አሁንም እንደ ፓርቲ ይሄ ለውጥ ከዳር መድረስ እንዳለበት የጋራ እምነት አላቸው። አቅጣጫው ላይም ብዥታ የለም። በጋራ እየሰራን ነው። አሁን በተከሰተው ችግር ላይም የተለያየ ምልከታ የለንም። የእነሱ ሀዘን የኛ የአዴፓ ሀዘን፣ የኦዲፒም ሀዘን ነው። የዛ አካባቢ እዛ ላይ የሚደርሰው ክሳራ እኛ ላይ የደረሰ ያህል ነው የሚሰማን። ምናልባትም ቅድም በአነሳው ልክ ወደፊት አንድ ፓርቲ ለመሆንም እየሰራን ስለሆነ ጓዶቻችን ናቸው። በዚህ አካባቢ ይሄንን አስታኮ የሚከሰት ችግር የለም። ግን ችግር አለ። እነዚህ ፓርቲዎች የሚለያዩ ነው ተለያዩ የሚል የሚነገር ትሪክት ደግሞ አለ። ያንን የሚፈልግ ሀይልም ስላለ ያ ወሬ ለምን እንደሚወራ ያልገባው በነፈሰው አቅጣጫ የሚሄድ በትንንሽ ስንተናዎች ጠለቅ ያለ ነገር ሳይገባው በዛ ንፋት የሚወሰድም ይኖራል። ዞሮ ዞሮ ግን ይሄ ለውጥ በጋራ እንዳመጣን አሁንም በጋራ ወደፊት እንወስደዋለን። ኢትዮጵያ ዲሞክራሲያዊት መሆን አለባት። ከድህነት መላቀቅ አለባት። በዜጎቿ መካከል እኩልነት መስፈን አለበት። የሁሉም ዜጎች የተጠቃሚነት ፍትሐዊ ሆኖ መረጋገጥ ይኖርበታል። ዜጎቻችን በውጭም በውስጥም በሀገራቸው ክብር ሊሰማቸው ይገባል። የምንሄደው ወደዚህ ነው። ሀገራችንን ታላቅ እናደርጋታለን። ይሄ የሚቀጥለው ትውልድ የምናወርሰው ጭቅጭትን፣ ግጭትን፣ ጥላቻን ሳይሆን የበለጸገች የተከበረች ዴሞክራሲያዊ የሆነች ሀገር መሆን አለበት። የሁሉም ኢትዮጵያው ራዕይ ይሄ ነው መሆን ያለበት እና አስተሳሰባችንን ማዘመን ይኖርብናል። ባለፉ ጊዜም ችግሮች ነበሩብን፣ አሁንም ችግሮች አሉብን፣ ወደፊትም ችግሮች ሊገጥሙን ይችላሉ። በሚገጥሙን ችግሮች ግን በዛ ተንገራብጠን ወደኋላ መመለስ አይገባንም። ጉዟችን ወደፊት ነው። እናሸንፋለን በማለት ነው። ቶ ታዬ ደንዳ የኦሮሞ ዴሞክራሲያዊ ፓርቲ ኦዲፒ የህዝብ አስተያየትና ፐብሊሲቲ ዲፓርትመንት ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by